የአዲስ አበባ ገቢዎች ቢሮ እንደ ሆቴል ምግብና መጠጥ ቤቶች ያሉ አንዳንድ ተቋማት ለሰራተኞች የሚከፍሉትን የደሞዝ መጠን በአግባቡ እንደማይገልጹ ጠቅሶ ግብር በማጭበርበር ይወነጅላቸዋል። ይህን ችግር ለመቅረፍም አዲስ የአሰራር ስርዓት መዘርጋቱን አስታውቋል። የቢሮው የኮሚኒኬሽን ዲሬክተር አቶ ሰውነት አየለ ለአሜሪካ ድምጽ በሰጡት ማብራሪያ ተቋማቸው ጥናትን መሰረት በማድረግ ለተመረጡ የንግድ ተቋማት ማለትም ለሆቴሎች፣ ለካፌቴሪያዎች፣ ለምግብና ለመጠጥ ቤቶች እንዲሁም ለስጋ ቤቶች ዝቅተኛ የሰራተኛ ደሞዝ እና ዝቅተኛ የሰራተኛ ብዛት ተመን ማስቀመጡን ተናግረዋል። የተለያዩ የከተማችን አካባቢዎች ላይ በተመሳሳይ ስራ ዘርፎች ላይ የሚከፈሉ ክፍያዎች ምን ያህል ነው የሚለውን ትላልቅ ያህል ለሰራተኞቻቸው ወጪ እንዳወጡ ወይም ደግሞ እንደከፈሉ ይህም የሚያሳይ ነገር የለም። ስለዚህ ግምታዊ ነው ማለት ነው። ግምታዊ ከሆነ ደግሞ ሳዊ የሆነ ሰዓት መፍራት ስላለብን እኛ ባጠና ነው መሰረት በዛ ልክ መሄድ መቻል አለባቸው ነው። የአሜሪካ ድምጽ የተመለከተው አንድ ሰነድ ሆቴሎች ከሰላሳ ሁለት እስከ ሀምሳ ሰራተኛ ባርና ሬስቶራንት ደግሞ ከሀያ እስከ ሀያ አራት ሰራተኛ ይኖራቸዋል የሚል ተመን አስቀምጧል። የሰራተኞች ደሞዝን በተመለከተም የሆቴል ስራ አስኪያጅ ከ8000 እስከ 13500 ለካሸር ደግሞ ከ5000 እስከ 7000 ብር እንደተተመነ ያስረዳል። ለሌሎች የንግድ ተቋማትና የሥራ መደቦቻቸውም እንደዚሁ ዝቅተኛ ተመን ተቀምጦላቸዋል። የኢትዮጵያ የሆቴልና ቱሪዝም አሰሪዎች ፌዴሬሽን በበኩሉ የቢሮው ውሳኔ የአሰሪና ሠራተኛ አዋጁን መሠረት ያደረገ እንዳልሆነ ለአሜሪካ ድምጽ ገልጿል። ዶክተር ፍትህ ወልደ ሰንበት የተቋሙ ፕሬዝደንት ናቸው። አዋጁም ሲሰድቅ የአሰሪ እና ሰራተኛ የሚኒመም ዌጅ ምክር ቤት ተቋቁሞ ከዛ በኋላ ሚኒመም ዌጅ በሀገር ደረጃ ተጠንቶ እንደ ሀገር ነው ኢምፕሊመንት ሊደረግ የሚችለው። ያኛውን ሂደት እስካሁን ድረስ ፕሮሰስ ላይ እንደሆነ ነው የምናቀው። እነዛ ሂደቶች በሙሉ እስካሁን አልታለፉም ማለት ነው። ስለዚህ ሚኒመም ዌጁን በዚህ መልክ ይወጣል ብለን ኤክስፔክት አላደረግ ነው። የአዲስ አበባ ገቢዎች ቢሮ አዲስ የአሰራር ስርዓት ዘረጋሁ እንጂ ዝቅተኛ የደሞዝ ወለል አላስቀመጥኩም ብለዋል። አቶ ሰውነት አየለ በሰጡት ማብራሪያ ከዚህ ቀደም በትክክለኛ መረጃ ላይ የተመሰረተ ገቢ መሰብሰብ ላይ ችግር ነበረ ካሉ በኋላ ዝቅተኛ የሰራተኛ ደሞዝና የሰራተኛ ብዛት ተመን የተቀመጠው ይህን ችግር ለመቅረፍ ነው ይላሉ። በአብዛኛው እየቀረቡ ያለው ማክሲመም ሁለት ሺ ብር ነው ደሞዝ የምንከፍለው የሚል ነው። ይህ ትክክል አይደለም መረጃ በአራት ሺህ ብር ለቀጠረው ስራ አስኪያጅ ለምንድን ነው በአምስት ሺ ደሞዝ ሂሳብ ግብር የምከፍለው ቢል ምንድን ነው ምላሽ? አቶ ሰውነት እና ይህንን በጥናታችን ለይተን ወጥ የሆነ ያሰራር እንዲኖር በከተማችን ውስጥ የዘረጋነው ሁኔታ ነው ያለው። ነገር ግን ቅሬታ ካለው አይን የምከፍለው በነፃ ነው የማሰራው ካለ ይጣራል ማለት ነው። ቅሬታ የሚቀርብበት መንገድ አለ። በቅሬታው ያቀርባል ተጣርቶ ውሳኔ ሰጥቷል። የኮሚኒኬሽን ዲሬክተሩ ቢሮቸው ይህን ተመን ያወጣው የፌዴራል የታክስ አስተዳደር አዋጅ ቁጥር 983 እዝባር 2008 ለግብር ሰብሳቢ መስሪያ ቤቶች በሰጠው ስልጣን መሆኑንም ገልጸዋል። ለአሜሪካ ድምፅ አስተያየት የሰጡ የሕግ ባለሙያ አቶ የወግሰው በቀለ በበኩላቸው ቢሮው በተዘዋዋሪ ዝቅተኛ የደመወዝ ወለልን ነው የወሰነው ብለዋል። ሴክተሮች ላይ የሚሰሩ ሰራተኞች ሚኒመም ደሞዛቸው ተወሰነላቸው ማለት ነው። ለሰራተኛው ታክስ የምትከፍለው በዚህ ስታንዳርድ ነው እስካልከው፣ ለምን ሲቀርቡ ለምን ሲቀርቡ ደሞዝ ይከፍለዋል። ያንን ደሞዝ አይወድ በግድ ይከፍለዋል ማለት ነው። ደሞዝ በባህሪው ትልቅ ጉዳይ ስለሆነ የአዲስ አበባ ገቢዎች ቢሮ ተነስቶ ሚኒመም ስታንዳርድ የሚያስቀምጥለት አይደለም። የተጠቀሰው የታክስ አስተዳደር አዋጅ ግብር ሰብሳቢ ተቋማት በገበያ ያለውን ዋጋ ለማወቅ ሲፈልጉ መጀመሪያ ዋጋን ለመተመን የሚያስችል መመሪያ ያወጣሉ እንደሚል ገልጸዋል። ባለሙያው የአዲስ አበባ ገቢዎች ቢሮ ግን ይህን መመሪያ ሳያወጣ ወደ ዋጋ ትመና ነው የገባው በማለት ተችቷል። ከዛም በላይ አዋጁ ደሞዝንና የሰራተኛ ብዛትን አይመለከትም በማለት ገልጸዋል። በአንድ በተወሰነ ቦታና ጊዜ የአንድ እቃ ንብረት አገልግሎት፣ ወይም ጥቅም ዋጋ ማለት ነው ብሎ ዲፍኔሽን ይሰጣል። አሁን ጥያቄው እዚህ ላይ ደግሞ እነዚህ ነገሮች ላይ ይወድቃል ወይ ነው። የሰራተኛ ቁጥርን መወሰን እዚህ ላይ ይወድቃል ወይ ነው ጥያቄው። በእኔ እይታ አይመስለኝም። ያንድን የንግድ ድርጅት ሰራተኛ ቁጥር መወሰን ጥቅምን መወሰን አይደለም፣ የእቃ ዋጋን መወሰን አይደለም፣ የአገልግሎት ዋጋን መወሰን አይደለም፣ ወይም የንብረት ዋጋን መወሰን አይደለም። ምን ያገናኘዋል? እዚህ ላይ ከተዘረዘሩት እዚህ ውስጥ የሚወድቅ አይደለም። አንቀጹ ላይ አይወድቅለም። የገቢዎች ቢሮ ቢሮው በቅድሚያ መመሪያ ማውጣት ነበረበት። የደሞዝና የሰራተኛ ብዛት ጉዳይም በአዋጁ አይካተትም ለሚለው መከራከሪያ የኮሚኒኬሽን ዲሬክተሩ አቶ ሰውነት አየለ ተጨማሪ አስተያየት እንዲሰጡን ያደረግነው ጥረት አልተሳካም። የሆቴል ባለቤት የሆኑት አቶ አንተነህ አዲሱ የሰራተኞች ደሞዝ በግብር ክፍያ እንደ ወጪ ስለሚያዝ አሰሪዎች ወጪያቸውን ይቀንሳሉ ብዬ አላምንም ብለዋል። እንደዛም ሆኖ የገቢዎች ቢሮ ያወጣው ተመን ትክክል አይደለም በማለት ተከራክረዋል። ነው ዝም ብለህ እንደ ሳምፕሊንግ ሜትድ የተወሰነ ነገር ወስደህ ጀነራላይዝ ማድረግ አይሰራም። ይሄ አክቹዋል የሚቆጠር የሚደረስባቸው ተቋማት ስለሆኑ በየወቅቱ ይህንን የሚመለከታቸው አካላት በየቦታው የደረሱ ሰራተኞች ስንት እንዳሉ ማወቅ ይጠበቅባቸዋል። ራሳቸው ጋር ያለውን በርደን ለመቀነስ ነገሮችን በዚህ መንገድ ማድረግ ማሰብ ትክክል አይመስለኝም። ሰው ላልሰራበት ነገር ለምን ይጠይቃል? እንዴት ይጠይቃል? አዲስ አበባ በሚገኝ አንድ ትልቅ ስጋ ቤት በአስተናጋጅነት እንደምትሰራ የገለጸች ራሄል ታደሰ አሁን ላይ ሁለት ሺህ አምስት መቶ ብር እንደሚከፈላት ተናግራለች። ለመስተንግዶ ስራ በቂ ደመወዝ አይከፈልም የምትለው ይህች ወጣት በዚህ ገቢ መጠን እየናረ ያለውን የኑሮ ውድነት መቋቋም አልቻልንም ትላለች። በሁለት ሺህ አምስት ማ ምን እናረጋለን? ያው ቲፓን አጠራቅመን ነው እሳችን የሚያስተዳድረው። በርግጥ ብዙ ቤት የሚያስተዳድረም አለ፣ ልጅ የሚያሳድግም አለ። ገብዳችን ትንሽ ቲፕ አለው ተብሎ ስለሚታሰብ ነው እንደዛ የሚከፈለው። ግን አሁን ላይ ቲፑም ብዙም አይደለም አጠቃላይ ለመኖር ሰዎች ትንሽ ይቀብዳል። ብዙ ልጆች አሁ ይህን ስራ ትቶ ወደ ሌላ ነገር ሲገባ፣ የአዲስ አበባ ገቢዎች ቢሮ ውሳኔ የአስተናጋጅ ደሞዝ ከ2500 እስከ 4000 ብር እንዲሆን ተምነዋል። በመስተንግዶ ስራ ላይ የተሰማራችው ራሄል ቢሮው እንዲህ አይነት ውሳኔ ማሳለፉን እንደማታውቅ ገልጻ፣ ሆኖም ለሰራተኛው ዝቅተኛ የደሞዝ ወለል ቢወጣለት እንደምትስማማ ተናግራለች። አሁን ካለው የኑሮ ውድነት ምክንያት በማድረግና የሚከፈለን በቂ ስላልሆነ ካለው ኑሮ አንጻር የተሻለ ነገር እንዲከፈለም ይደረግ ባይነ ዶክተር ፍትህ ወልደ ሰንበት አዲሱ አሰራር ከንግዱ ማህበረሰብ ጋር ውይይት አልተደረገበትም በማለት ይገልጹና ውሳኔው የኢንዱስትሪውን ሰላምና የንግድ ስርዓቱን እንዳያውከው እንሰጋለን ይላሉ። ዝቅተኛ የሰራተኞች ደሞዝ ተመን ከሚለው በተጨማሪ ዝቅተኛ የሰራተኛ ብዛት የሚለውም ንግድን በነጻነት የመከወን እድልን ያጠባል ይላሉ። ንግድን በነጻነት ከትንሽ ተጀምሮ እያደገ እንዲሄድ ኤክስፔክት የሚደረግ ነው እና እነሱን ሂደቶችን ማለፍ ሊከለክል የሚችል ነው ብለን የምናስበው። ምክንያቱም ሀያ ሰው ካለ አንድ የጀማሪ ሰው ሀያ ሰው ቀጥሮ ላይሰራ ይችላል። ብዙ ጊዜ አንድ ሰው በራሱ ጥረት ምግብ ቤት ጀምሮ ምግብ እየሰራ ሰራተኛ ረዳት ሁለት ሶስት እያደረገ እያሳደገ ነው የሚሄደው። ያንን ሁሉ እንዴት ስ በኋላ ትሬት ሊደረግ ይችላል አንድ ጊዜ ሀያ ሰው ግዴታ ሊቀጥር ነው ወይ? የኮሚኒኬሽን ዲሬክተሩ አቶ ሰውነት አየለ በበኩላቸው አዲሱ አሰራር አነስተኛ የንግድ ተቋማትን አይመለከትም፣ የንግድ ስርዓቱን የሚያውቅ ነገርም የለውም ብለዋል። በአዲስ አበባ ከ450 ሺህ በላይ ግብር ከፋዮች መኖራቸውን የጠቀሱት አቶ ሰውነት፣ ሆኖም 44 ከመቶ የሚሆኑት ኃላፊነቱ የተወሰነ የግል ማህበራትና 64 ከመቶ የሚሆኑት የደረጃ ሀና ለከፍተኛ ግብር ከፋዮች የደሞዝ ግብር አይከፍሉም ብለዋል። ውሳኔው ይህን ለማስተካከል ያግዛል ሲሉም ተናግረዋል። አዲሱ የአሰራር ስርዓት አሰሪዎችን የሚያስገድድ አይደለም፣ የፈለጉትን ያህል ሰራተኛ በፈለጉት የደሞዝ መጠን መቅጠር ይችላሉ ያሉት ኃላፊው የሰራተኛ ደሞዝ ግብር ሲከፍሉ ግን ይህን ተመን እንዲከተሉ ይገደዳሉ ሲሉ ተናግረዋል። ለምሳሌ አንድ ሆቴል ላይ ምን ያህል ሰዎችን ሊይዝ ይችላል የሚለውን መነሻ አድርገናል ማለት ነው። አንድ ሆቴል ከተባለ የተለያዩ አካላት ያሳትፋሉ እንጂ በአንድ ግለሰብ ሊሰራ ይችል የሆቴል አገልግሎት፣ እነዚህ መነሻ አድርገን ከፍተኛ የሰው ኃይል ያላቸው ሆቴሎች አሉ። ስለዚህ እኛ አቬሬጅ ወስደን፣ በተለይ መነሻ የሚሆን ዝቅተኛ የሆነውን የሰው ቁጥር ነው የለየ ነው አንድ ሀያ ሰራተኛ ያለው ሆቴል ዝቅተኛ ሰላሳ ሁለት ሰው ባለው ሆቴል ሂሳብ ነው ግብር የሚከፍለው እንደማለት ነው። በዚህ አሰራር በዛ ባስቀመጥነው መሰረት በዛ መሰረት ነው የሚሄደው ማለት ነው። ሀያ ሰው ቀጥሬ ያለው ለምንድን ነው የሰላሳ ሁለት ሰው ግብር የምከፍለው ቢላችሁ ምንድን ነው ምላሻችሁ የሚሆነው? እንደዛ ካለቂ ማቅረብ ይችላል ማስረጃዎቹን። በዝርዝር የደረጃ ሌቷና የደረጃ ለግብር ግብር ከፋዮች የሂሳብ መዝገብ የሚያዝ ግዴታ አለባቸው። ዘላቂው መፍትሄው፣ ትክክለኛው መፍትሄ ሁሉም የደረጃ ሌቷና የደረጃ ለግብር ከፋ ሂሳብ መዝገብ የሚያዝ ነው። አቶ ሰውነት አየለ አክለውም ቀደም ሲል ከንግዱ ማህበረሰብ ጋር በተደረጉ ውይይቶች በጥናት ላይ በመመስረት እንዲህ አይነት ማስተካከያዎች እንደሚደረጉ ሲገለጽ ቆይተዋል ብለዋል። የሕግ ባለሙያው አቶ የወግ ሰው በቀለ በበኩላቸው የአንድ ሆቴል የሰራተኛ አይነትና ብዛት የመተመን ስልጣን የገቢዎች ሳይሆን የቱሪዝም ቢሮዎች መሆኑን ገልጸው የተቀመጠው ተመን የንግድ ተቋማት ላልቀጠሩት ሰራተኛና ላልከፈሉት ደመወዝ ግብር እንዲከፍሉ የሚያስገድድ ስለሆነ ትክክል አይደለም ብለዋል። ቢሮው ግብር በሚሰውሩት ላይ ህጋዊ እርምጃዎችን ለመውሰድ የሚያስችሉ አሰራሮችን መከተል ይችል እንደነበረም ገልጸዋል። የመጀመሪያው ተጠያቂነት አስተዳደራዊ ተጠያቂነት ነው። ሁለተኛው ተጠያቂነት የፍትሐ ብሔር ተጠያቂነት፣ ሶስተኛው ተጠያቂነት የወንጀል ተጠያቂነት ታክስ። ስወራ ወንጀል ነው፣ በወንጀል ያስጠይቃል። ገቢዎች ቢሮ በትክክል ባደረግኩት ጥናት የግብር ስወራ አለ የሚል ከሆነ እነዚህ ተጠያቂ ተጠያቂነቶች በማስረጃ አስደግፎ ማስፈጸም ይችላል ና የእርምት እርምጃ መውሰድ ይችላል እንጂ ሰፊ ስልጣን ወደሚሰጥና ምናልባትም እነሱ ያላዩቸው የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ዝቅተኛ የደሞዝ ወለል እንዲወጣ መንግስትን እየጠየቀ ይገኛል። በጉዳዩ ላይ የተቋሙ ኃላፊዎች ከጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸውንም በቅርቡ መግለጻቸው ይታወሳል። የዓለም የሥራ ድርጅት በምህፃሩ አይኤልኦም እንደዚሁ ቀደም ሲል ይህን ጥያቄ ለኢትዮጵያ መንግስት አቅርበዋል። በአንድ ወቅት ስለዚህ ጉዳይ በአሜሪካ ድምፅ የተጠየቀው የሥራና ክህሎት ሚኒስቴር በበኩሉ ጉዳዩ እየተጠና መሆኑን አስታውቋል። لأمريكا دمز غبر ميكايل غبر مدهن أدي